ኢኮኖሚው አለ ኢትዮጵያ ቀስ በቀስ የውጭ ምንዛሪ ግብይትን በገበያው ፍላጎት መሰረት እንዲከወን የማድረግ ፍላጎት እንዳላት የብሔራዊ ባንክ ገዢ ዶክተር ይናገር ደሴ ጥቆማ ሰጥተዋል። ኢትዮጵያ የምትከተለው የውጭ ምንዛሪ ግብይት በገበያው ፍላጎትና በመንግስት ቁጥጥር የሚደረግ አይነት ነው። አቶ ይናገር መንግስታቸው በውጭ ምንዛሪ ግብይት ውስጥ የሚያደርገውን ቁጥጥር በማላላት በገበያው ፍላጎትና አቅርቦት አማካኝነት እንዲከወን የማድረጉ ስራ በሚቀጥሉት ሶስት ዓመታት ቀስ በቀስ ሊከናወን እንደሚችል በአፍሪካ ላይ ያተኮረው የዓለም የኢኮኖሚ ፎረም በደቡብ አፍሪካ ባለፈው ሳምንት ሲካሄድ ለሬውተርስ ተናግረዋል። ለመሆኑ የብሔራዊ ባንኩ ገዢ ምን እያሉ ነው? አቶ አብዱል መናን መሐመድ የገንዘብ አስተዳደር ባለሙያ ናቸው። በተወሰነ ደረጃ ለቀቅ እናደርገዋለን፣ በሶስት ዓመት ውስጥ ፉሊ ግን አንለቀውም አይነት መልዕክት ነው ያስተላለፉት። አሁን ከረንት ያለው ኤክስቼንጅ ሬት ሲስተሙ ማኔጅድ ነው ወይም ብሔራዊ ባንክ የሚቆጣጠረው ማለት ነው። ከቁጥጥር ውጭ እንዳይወጣና በአቅርቦትና በፍላጎት እንዳይወሰን ብሔራዊ ባንክ ይቆጣጠረዋል በተወሰነ ደረጃ እዛ ምክንያት የኢትዮጵያ ብር ሜሊ፣ ከዶላር ጋር በየአመቱ ቀስ እያለ ነው እየወደቀ አምስት በመቶ ይወርዳ፣ አማካኝ ብናየው በአምስት በመቶ ይወድቃል። እና ይሄ ማኔጅድ ነው። በአንዴ ሊወድቅ ይችላል። ለምን የኢትዮጵያ ኢኮኖሚ ሜሊ፣ ኢምፖርት ነው የምናደርገው። በጣም ብዙ ኢምፖርት እናደርጋለን። ኤክስፖርት የምናደርገው ትንሽ ነው። ሌላው ትልቁ የገቢ ምንጫችን ረሚታንስ እና ፎሬን ዳይሬክት ኢንቨስትመንት፣ ብድር፣ እርዳታ ስለሆነ በአቅርቦትና በፍላጎት ሊወሰን አይችልም። ስለዚህ ቁጥጥር አለው። እና ብሔራዊ ባንክ በተወሰነ ደረጃ ለቀቅል እናደረገው እንችለዋለን የሚል ነገር አቅርቧል። የሚቀጥለው ሶስት ዓመት ላይ ያ ምን ስፔሲፊካሊ በምን መልኩ እንደሆነ ግን አልተናገሩም። ኢትዮጵያ የፋይናንስ ዘርፉን ለማሻሻል ጥናት ላይ መሆኗን የሚያስታውሱት አቶ አብዱል መናን እንኳን በሦስት ዓመት በአምስት ዓመታትም ቢሆን የውጭ ምንዛሪ ግብይቱ ሙሉ በሙሉ በገበያው ፍላጎት እንዲመራ ይደረጋል የሚል እምነት የላቸውም። ባለሙያው እንደሚሉት የኢትዮጵያ የገቢና የወጪ ንግድ በመዛባቱ ሳቢያ የውጭ ምንዛሪ ግብይቱ ልቅ ቢሆን ኖሮ የብር ዋጋ ክፉኛ በተጎዳ ነበር። ኢትዮጵያ ከኤክስፖርት የምታደርገው አሁን ባለው ሁኔታ ከሶስት ቢሊዮን በታችን ያው ሌሎችም የገቢ ምንጮች ቢኖርም ኢምፖርት የምናደርገው ከወደ ሀያ ቢሊዮን ነው። ልቅ ቢደረግ ኖሮማ የሚገኘው ዶላር እና የሚፈለገው ዶላር በጣም ስለማይመጣጠን የብር በአንዴ ነበር የሚወድቀው በአንድ ይሄ ቢለቀቅ ኖረው። ለዛ ነው ብሔራዊ ባንክ ቀስ እያለ ይገባል ወደ እንትኑ። በእሱም መልኩ በእሱም በኩል የሚመጣ የውጭ ምንዛሬ ስላለ እየገባ ቀስ እያለ ገበያውን ማኔጅ ያደርገዋል እንደፈለገ እንዳይወድቅ እና በማኔጅድ የሆነ ነው የሚሉት፣ ማኔጅድ ፍሎቲንግ ነው። ቁጥጥር ያለበት የተወሰነ ነጻነት ያለው ለማለት ነው እንጂ ነጻ የሆነ ለማለት አይደለም። በኖርዌይ ሞልደ ዩኒቨርሲቲ ኮሌጅ የፒኤችዲ ጥናታቸውን በማከናወን ላይ የሚገኙት የኢኮኖሚ ባለሙያው አቶ ጣሰው ጡፌራ እንደሚሉት በውጭ ምንዛሪ ግብይት ስርዓቱ ላይ የሚደረግ ለውጥ በኢትዮጵያ ገበያና በምጣኔ ሀብቱ ላይ አዎንታዊም አሉታዊም ተጽዕኖ ይዞ መምጣቱ አይቀርም። ጠቀሜታዎቹ ታዲያ ምንድን ናቸው? ለምሳሌ ከጥሩ ነገር ብንነሳ ወደ ሀገር ውስጥ የሚገቡት እቃዎች ዋጋቸው ይጨምራል፣ ውድ ይሆናሉ። ይሄ ማለት ደግሞ በሁለት መልኩ ሀገሪቱን ይጠቅማል። መጀመሪያው ኢምፖርት የሚደረገው ነገር ስለሚቀንስ ለዛ የምናወጣው የውጭ ምንዛሬ ወይ ደግሞ ፎሬን ካረንሲው ይቀንሳል፣ የምናወጣው ሁለተኛው ሀገር ውስጥ ያሉት አምራቾች ይበረታታሉ። የእነሱ የሚያመርቱት ምርት ተጠቃሚ ይኖራል። ይሄ ግን ሊሆን የሚችለው ሀገር ውስጥ ያሉት አምራቾች በሚፈለገው መጠን እና በሚፈለገው ኳሊቲ ከውጭ ከሚገባው ምርት ጋር ተወዳዳሪ የሆነ እቃ ሲያመርቱ ነው። እዚህኛው መጨረሻ ውጤቱ ምንድን ነው የሚሆነው? የሀገሪቱ የትሬድ ባላንስ የሚባለው ይሄ የኢምፖርትና ኤክስፖርት የመመጣጠን ነገር ይኖራል። አሁን ኦልሞስት የኢትዮጵያ የንግድ ታሪክ ውስጥ ፖዘቲቭ የሆነችበት ጊዜ እኔ ብዙም አላስታውስም። ብዙ ጊዜ የኤክስፖርት አድርገን ከምናገኘው ይልቅ ወደ ውስጥ የምናስገባው ወጪ ይበዛልና እሱን አትሊስት ወደ ዜሮ የማምጣት ወይ ደግሞ ኔጋቲቭ የማድረግ ፋይናል አውትፑት ይኖሯል። የዓለም ባንክ ባለፈው ግንቦት ይፋ ያደረገው አንድ ሰነድ እንደሚጠቁመው ተወዳዳሪ የውጭ ምንዛሪ ግብይት ስርዓት የሚከተሉ አሊያም የመገበያ ገንዘባቸው በተለይ ከዶላር አኳያ ያለውን የምንዛሪ ተመን የሚያዳክሙ አገራት ጠንካራና ዘላቂ ምጣኔ ሀብታዊ እድገት ይኖራቸዋል። ይሁኔ ብለው የመገበያያ ገንዘባቸውን የምንዛሪ ተመን የሚያዳክሙ በማደግ ላይ ያሉ አገራት ፈጣን ምጣኔ ሀብታዊ እድገት ይኖራቸዋል። ከእነዚህ መካከል ቻይና በቀዳሚነት ትጠቅሳለች። እንደ ኢትዮጵያ ላሉና ለዓለም ገበያ የሚያቀርቡት ሸቀጥ ከሚሸምቱት እጅግ ለሚያንስባቸው አገራት ግን ይህ ጣጣ ይዞ መምጣቱ አይቀርም። አቶ ጣሰው እንደሚሉት አንዱ ፈተና የዋጋ ግሽበት ነው። ወደ ሀገር ውስጥ የሚገቡት እቃዎች ውድ የሚሆኑበት ሁኔታ ስለሚፈጠር እሱን ሰብስቱት የሚያደርግ እሱን የሚተካ ሀገር ውስጥ ምርት ሳይመረት ተነስተን ካረንሲውን ዲቫሎ የምናደርግ ከሆነ በተለይ ከተማ የሚኖሩት ቋሚ ገቢ ያላቸው ከማርኬቱ ጋር የማይለዋወጥ ገቢ ያላቸው ሰዎች በጣም ይጎዳሉ። ዘለ ኢንፍሌሽን ሊኖር ይችላል። ሌላኛው መንግስት ኢንቨስት የሚያደርጋቸው ኢንቨስትመንቶች በጣም ውድ ይሆናሉ ለምን እኛ ኢትዮጵያ ያው ደሴት አይደለችም በሁሉም ነገር የራሰውን የቻለች ሀገር አይደለችም ምንም እንኳን ኢምፖርት የምናደርገውን ነገር ብንቀንስም የግድ ደግሞ ኢምፖርት መደረግ ያለባቸው ነገሮች አሉ በመንግስት ደረጃ የኢንፍራስትራክቸር ለመስራት የተለያዩ ኢንቨስትመንቶች ለመስራት ያኛው የመንግስት ወጪን በከፍተኛው ሊጨምር ይችላል በአግባቡ ካልተያዘ ማለት ነው ምናልባት ይሄኛው ለኢትዮጵያ በደንብ ሊሰራ የሚችለው ሶስተኛው ነጥብ ብዙ እዳ ስላለብን ያኛው እዳችንን ዲቫሉ በምናደረገው መጠን ነው እዳውን፣ ይሄ የውጭ ምን የውጭ እዳውን የሚጨምረው ለምን የምንከፍለው በአሁን ባለው ኤክስቼንጅ ሬት ስለሆነ ስንበደር በነበረው ሳይሆን አሁን ባለው ኤክስቼንጅ ሬት ስለሆነ እሱ ከብድራችን በጣም ይጨምራል ማለት ነው። የብድር መጠኑን ከፍ ያደርጓል። ምንም ሳንበደር ያለውን ከፍ ያደርጋል ማለት ነው። ምናልባት ሌላው መጨመርም ፈልጎ እንዳሉታዊ አንተ እንዳልኩ አንሰርቴኒቲ ወይ ኢንቨስተሮች ማርኬቱ ኢንስቴብል ካልሆነ እርግጠኛ መሆን አይችሉም ነገ ምን እንደሚከሰት እና ኢንቨስት ለማድረግ ሪስክ መውሰድ ይከብዳቸዋል እና እሱ ትንሽ የውጭ ኢንቨስተሮችም የሀገር ውስጥ ኢንቨስተሮችም ዲስካሬጅ ሊያደርግ ይችላል፣ ላያበረታታ ይችላል። አትሊስት የኢትዮጵያ ምጣኔ ሀብት በፖለቲካዊው ቀውስ ሳቢያ ባለፈው አንድ ዓመት የከፋ መንገራገጭ ገጥሞታል። ባለፈው ግንቦት ወር መጨረሻ የገንዘብ ሚኒስትሩ አቶ አህመድ ሽዴ ለሕዝብ ተወካዮች ምክር ቤት አባላት እንደተናገሩት አገሪቱ ከውጭ ንግድ ያገኘችው ገቢ ከቀደመው ዓመት አኳያ 8.3 በመቶ አሽቆልቁሏል። የዋጋ ግሽበቱም እድገት እያሳየ ነው። አቶ አብዱል መናን እንደሚሉት በውጭ ምንዛሬ ጥረትና በገቢና ወጪ ንግድ ሚዛን መጓደል የሚፈተነውን ምጣኔ ሀብት ለመታደግ መንግስት እጅግ በርካታና ውስብስብ የቤት ስራዎች አሉበት። አንደኛ ኤክስፖርት ማሻሻል ነው። የለም ኤክስፖርት የምናደርጋቸው አሁንም ኢትዮጵያ እንደው ማኑፋክቸሪንጋችን ከአስር በመቶ የሚደርስ አይመስለኝ። ኤክስፖርት የምናደርገው አብዛኛው የግብርና ምርት ቡና ላይ ነው። የተወሰነ ወርቅ ነበረ። አሁን እንኳን እሱ በጣም እንትን ሆኗል። ለገደንቤ ወርቅ ከተፈጠረ በኋላ ችግር እና አብዛኛው ዲፔንድ ያደረግነው እኛ በአግሪካልቸራል በግብርና ምርት ላይ ነው። የግብርና ምርት ደግሞ አለም አቀፍ ገበያ ላይ በጣም የሚዋዥቅ ነው ዋጋው እና መንግስት ኤክስፖርቱን በጣም ማሻሻል አለበት። የውጭ ምንዛሪ እንትኑን የኤክስቼንጅ ሬት እጥረቱን፣ እና የፎሬን ከረንሲውን ዝም ብሎ ዲበሻ የተሚያደርገውን ነገር፣ የሚወድቀውን ነገር ብር ለመከላከል በሁለተኛ ደረጃ ደግሞ አገር ውስጥ ያለው ኢንፍሌሽን ነው ሌላው ችግር እያመጣ ያለው አገሪቱ ውስጥ ኑሮ ውድነት እየተወደደ በሚመጣ ሰዓት የብር ዋጋ እየወደቀ ይመጣል። የብር ዋጋ ሲወድቅ፣ ያው ከሸቀጦች ጋር ስናወዳድረው ማለት ነው ከውጭ ምንዛሪ ዋጋ ነው የሪል ኤክስቼንጅ ሬት ይሉታል እየወደቀ ነው የሚመጣው። አሁንም የሀገር ውስጥ ኢንፍሌሽኑን የመቆጣጠሩ ጉዳይ ላይ አንደኛው የመቆጣጠሪያ ዘዴ የበጀት ጉዳይ ነው። በየአመቱ ያለው የበጀት ዲፊሲት የመቆጣጠር ነው፣ የብር ህትመትን የመቆጣጠሩ ጉዳይ ነው እና የመንግስት ወጪ እየሰፋ የመጣውን ጉዳይ መቆጣጠር ነው። ከዛም ባሻገር እንዳልኩት የሰፕላይ ኮንስትሬንቶች አሉበት። ለምሳሌ ሜይሊ አሁን የምግብ ዋጋ ውድነት ነው በጣም ችግር እየሆነ ያለው፣ ግብርናውን አንቆ ያዘውን የምርታማነት ችግር፣ እነዚህ ሁላ ነገሮችን መፍታት ያስፈልጋል። የሀገር ውስጥ የውጭውን በተመለከተ እንዳለ ኤክስፖርቱን ማሻሻል ነው። ይሄ ግን ረጅም ጊዜ የሚጠይቅ ጉዳይ ነው እና በደንብ በደንብ የውስ ውስጡንም የውጭውንም አቀናጅቶ ማየት ያስፈልጋል። አቶ ጣሰው ዱፌራ በበኩላቸው ኢትዮጵያ የውጭ ምንዛሪ ግብይቱን ሙሉ በሙሉ በገበያው ፍላጎት እንዲከወን ከመፍቀዷ በፊት ለፖለቲካዊ ውጥንቅጥ መፍትሄ እንድታበጅ ይመክራሉ። መጀመሪያ ኢትዮጵያ ሌላ የቤት ስራ መጨረስ ያለባት ያለ ይመስለኛል። ያኛውን ፍሎት ከማድረጋችን በፊት የመጀመሪያው ፖለቲካችን ማረጋጋት ያለብን ይመስለኛል። ለምን ሁሉም ነገር ከፖለቲካ ጋር የተያያዘ ስለሆነ የፖለቲካው አትሊስት አሁን ካለው መረጋጋት ቢኖር እንግዲህ ከምርጫ በኋላ ምናልባት ከተረጋጋ ላቅም ፖለቲካ ሊረጋጋ ይገባል። መጀመሪያ ላይ ስቀጥል፣ ሀገር ውስጥ ያሉት አምራቾች ሀገሪቱ ውስጥ ያሉትን ዜጎች በአቅራቦት ለማስደሰት ዝግጁ መሆን አለባቸው። ላለፉት ዓመታት የኢህአዴግ ግብርና መር ወደ ኢንዱስትሪ የሚያስኬደውን መንገድ ይዘናል ሲሉ ነበር። ግን በበቂ ሁኔታ ወደ ስራ ወደ መሬት ወርዷል ማለት ያስቸግራል። ለምን እስካሁን ኤክስፖርት ደረጃ ያን ያህል ወደፊት ወጥቶ የመጣ ካምፓኒ አላየንም። ያው አንዳንድ ጥሩ ምልክቶች አሉ። ምናልባት አሁን የኢንዱስትሪያል ፓርኩ ውጤታማ ይሆናል አይሆንም፣ እሱንም ሌላ ጥያቄ ሆኖ፣ ያም ሆኖ ግን እንደ ፕሪ ኮንዲሽን ልታይ የምችለው ሀገር ውስጥ ያሉት ካምፓኒዎች ሀገሪቷ ውስጥ ያለውን ፍላጎት የማሟላት አቅም ሊኖራቸው ይገባል። አትሊስት በመሰረታዊ የሆኑ ፕሮዳክቶች ላይ ማለት ነው። ለምን አሁን ስንዴ፣ አልፎ አልፎ ባይሆን ብዙ ጊዜ ኢትዮጵያ ስንዴ ኢምፖርት ታደርጋለች። ስለዚህ ይሄ የምግብ ራሱ ራሳችን መቻል እርግጠኛ መሆን ያስፈልጋል። ይሄ ሁላ ባልተሟለበት ሁኔታ ላይ ዛሬውኑ ዲቫሉ ብናደረግ ኢንፍሌሽን ሳይሆን ይሄ ሃይፐር ኢንፍሌሽን የሚባለው የእነ ዚምባብዌ ያጋጠማቸው ወደ ኋላ መቀልበስ የሚያስቸግረው የኑሮ ውድነት ሊከሰት ይችላል። እና እንደዛ ናት ነገር ደግሞ ከተከሰተ የመጨረሻ መፍትሄው ካረንሲ መቀየር ነው። ያኛው ደግሞ በጣም ኮስቲ ነው። ስለዚህ ሀገር ውስጥ ያሉት አምራቾች እዚያው ሀገር ያለውን ነር ፍላጎት የማሟላት አቅም እስኪኖራቸው እነሱም ማበረታታት ቅድመ ሁኔታ ይመስለኛል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጠና ይስጥልኝ